ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ኢድ ሙባረክ። የዛሬ የጋቢና ታክሲ ታዲያ ቄጤማና ሪቲ ተነስንሶባት በዓል በዓል ትላለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ በዓሉን ለምታከብሩ አድማጮቻችን እንኳን ለኢድ በዓል በሰላም አደረሳችሁ። በዓሉን በያላችሁበት እንዴት እያከበራችሁ ነው? በፌስቡክ አት ቪኦኤ አማሪክ ላይ መልእክቶቻችሁን እንድታስተላልፉና ፎቶዎቻችሁን እንድትልኩልን እንጋብዛለን። በዓሉን አብረን ለ30 ደቂቃም ቢሆን እናከብራለን። ሰው መረዳዳት እንዳለበት አስቸጋሪ ጊዜ ላይም ካለን አንዱ ለአንዱ መቆም እንዳለበት የሃይማኖት አባቶች ምክራቸውን ለግሰው ነው የተበተን ነው ፈጣሪ ሁሉም እንዲፈራ ሁለተኛ ደግሞ ወላጅ አባትና እናቶች ታዛዥ ሆነው እነሱ ጥሩ ድግ እንዲሆን የተላለፈው መልክቶቹ። ኤርትራውያን ሙስሊሞች በዓሉን እንዴት እያከበሩ ወይም ሲያከብሩ እንደዋሉም ጠይቀናል። ሴት ልጅ ከቤቷ ወጥታ ወደ ቤተሰቦቿ ለመጠየቅ የምትሄደው እንኳን አደረሳችሁ ለማለት ከሶስት ቀን በኋላ ነው እንጂ ሶስት ቀን ውስጥ ቤቷ ውጭ ብላ ነው እንግዳ የምትቀበል። ነው ከበዓሉ ዝግጅታችን የምናክለው የሁላችንንም ኪስ ይመለከታል። የኢትዮጵያ ፓርላማ የ2009 ዓ.ም የፌዴራል መንግስትን በጀት አጽድቋል። 274 ቢሊዮን ብር ነው የተመደበው። እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታልና የመደበኛ። እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት እየጨመረ ነው የመጣ። ዶክተር ጀምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው። ትንተናውን የሚሰጡን ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ መልካም የኢድ አልፈጥር በዓል የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ እንዲሁም ለመላው የእስልምና እምነት ተከታዮች ኢድ ሙባረክ። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ኬንያውያን ጠበቃዎች የባልደረቦቻቸውን ሌሎች ሁለት ሰዎች ሞትን በተመለከተ የተቃውሞ ሰልፍ አካሄዱ። በመቶዎች በሚቆጠሩ የኬንያ የህግ ባለሙያዎች የስራ ባልደረቦቻቸውና የሰብአዊ መብት ተሟጋች ዊሊ ኪማኒ ሞት፣ የደንበኛቸውና ሾፌራቸው ሞትን በተመለከተ ዛሬ በናይሮቢ የተቃውሞ ሰልፍ አካሂደዋል። ህገ ወጥ ግድያን በማስመልከት በዚህ ሳምንት የተካሄደ ሁለተኛ ትልቁ የተቃውሞ ሰልፍ መሆኑም ይታወቃል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ሂላሪ ክሊንተን የውጭ ጉዳይ ሚኒስቴር በነበሩበት ወቅት የኢሜል ልውውጣቸውን በመንግስታዊ ሳይሆን በግል ተንቀሳቃሽ ስልክ መጠቀማቸውን በሚመለከት ሰፊ ምርመራ ማድረጉን ገልጿል። የግል ስልክ መጠቀም ሚስጥራዊ ሰነዶችን ለስርቆት የሚያመች በመሆኑ እጅግ ግዴለሽ የሆነ አያያዝ ነው ሲል ክፉኛ ነቅፏቸዋል። ይሁንና የወንጀል ክስ ሊመሰረትባቸው የሚያስችል ድረስ የሄደ አይደለም ሲሉ የፌዴራሉ ምርመራ ቢሮ ስራ አስኪያጅ ጄምስ ኮሜ አስታውቀዋል። ከ አስራ ሶስት ዓመታት በፊት አሜሪካና ብሪታንያ መራሽ ሀይሎች ህብረት በኢራቅ ያደረሱት ወረራ አላስፈላጊ ነበር። የወቅቱ አምባገነን ሳዳም ሁሴን በብሪታንያም ሆነ በአጠቃላይ በምዕራባውያን ሀያላን ላይ የደቀኑ ስጋት አልነበረም ሲል በኢራቁ ጦርነት ብሪታንያ ስለነበራት ሚና ለረዥም ጊዜ ሲጠበቅ የቆየው ሪፖርት አስታውቋል። የቀድሞ የብሪታንያ ከፍተኛ የመንግስት ባለስልጣን የነበሩት ጃን ቺልኮት የተመራው የጉዳዩ ምርመራ የሀገሪቱ ሀይሎች በኢራቅ ወረራ በተጫወቱት ሚናና በተለይም በደ የደቡብ ክፍል ለበርካታ ዓመታት ባካሄዱት ወታደራዊ ኦፕሬሽን ባህሪ ፖለቲከኞች፣ የስለላ ባለስልጣናት፣ ዲፕሎማቶችና ጄኔራሎችን ተጠያቂ አድርጓል። ዛሬ በደቡባዊ የመን ኤደን ከተማ ዓለም አቀፍ አውሮፕላን ጣቢያ አጠገብ ባለ ባለ የጦር ሰፈር ሁለት በመኪና ላይ የተጠመዱ አጥፍቶ ጠፊ ቦምቦች ጥቃት ማድረሳቸው ተገልጿል። በጥቃቶቹ ቢያንስ ስድስት ሰዎች መገደላቸውን ወታደራዊ ምንጮች ገልጸዋል። ከፍንዳታዎቹ በኋላ አጋጣሚውን ለመጠቀም ከሞከሩ ታጣቂዎች ጋር የተኩስ ልውውጥ መደረጉን ምንጮች ገልጸዋል። ጥቃቶቹ የደረሱት በዛሬው የረመዳን ማብቂያ ኢድ አልፈጥር በዓል እየተከበረ ባለበት ወቅት ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ኢትዮጵያውያን፣ ኤርትራውያን እንዲሁም የዓለም የእስልምና ሃይማኖት ተከታዮች በዛሬ ዕለት የኢድ አልፈጥር በዓልን ሲያከብሩ ውለዋል። በጾምና በጸሎት ላለፈው አንድ ወር የረመዳን ወር የቆዩት የእስልምና ሃይማኖት ተከታዮች ታዲያ በተለያዩ የኢትዮጵያ ከተሞች እለቱን እንዴት ሲያከብሩት እንደዋሉ ወይም እያከበሩት እንዳሉ ጽዮን ግርማ በተከታዩ የድምፅ ዘገባ አሰናድታለች። የት አካባቢ ነው ያለኸው? ባህር ዳር ነው ያለሁት ውስጥ ለበዓሉ ያው ከሳውዲ አረቢያ ነው የመጣሁት። ከአሁን የአምስተኛ ቀኔ ነው። ቤተሰቦች ጋራ በሚገባ ያው ጾሙን እንትን አደረግኩኝ። አሁን የበዓሉ ተካፋይኛለሁ ማለት ነው። በጣም ደስ ይላል። እንዴት እያከበራችሁት? ቤት ባፈራው ነገር አዘጋጅተን እንትን ብለን ያው እየተደሰትን እንገኛለን። አሁን ምን እያደረጋችሁ ነው? አሁን እዚህ ጓደኞቼ ጋራ ቤተሰቦቻቸው ላይ ቡና ተፈልቶ ሻይ ምናምን እየጠጣን ነው ያለ ነው። አስቀናችሁ እኮ። በጣም በጣም እንጂ በጣም እሺ። ሌላ ባህር ዳር ከተማ ላይ የነዋሪ የሆነ አብሮህ ያለ ሰው አለ? ሴት ቢሆን ሴት ስለ በዓል ሲገልጽ ሴት በደንብ ይገልጻል። አይ ወንድ ደግሞ ከሴት የበለጠም ይገልጣል። እስቲ ላናገር ይቻላል? ሄሎ ሄሎ፣ ጤና ይስጥልኝ። ሰዳስል ማልበል ዳኛቸው ባል ባላለሁ። ዳኛቸው በዓል እያከበራችሁ ነው አሁን። የእስልምና እምነት ተከታይ ነህ? እኔ እንኳን ክርስቲያን እንግዲህ እስልምና ተከተ ጓደኞች አሉ። እንዴት እያከበራችሁ ነው በዓሉን? አሁን ቡናውን፣ ዳቦውን ሁሉም ነገር ተዘጋጅቶ በጓደኞች እንዴት ተገንትን እያከበር ነው እንግዲህ። እስልምና በዓል ሲከበር ምግብ አለ፣ የሚጠጣ አለ፣ እንደዚሁም ቡና አለ። ና አሁን አንተ ደግሞ ክርስቲያን ነህ፣ እንዴት ነው የምትቋደሱት? እሱን ማዕዱን እንዴት ነው የምትቆሱት? ያው ማለት ከስጋ ውጭ የሆኑ ዳቦ ዳቦ ቆሎች አሉ። እንደዚህ አብሽ የሚባል መጠጥ ቡቅር የሚባል ደግሞ አለ። ባህላዊ መጠጦች እነሱን የጣም ቡና የጠጣን አብረን ነው ምናምን። ለምን ያህል ጊዜ ነው እንደዚህ ይህን በዓል ስታከብሩ? አሁን አብራችሁ እንዲህ። ሁሌም እኮ አብረን ነው የኖር ነው አንድ አይነት የሆነ ማህበራዊ ሕይወቶችን ተሳስረን ነው የኖር ነው። አሁንም ያንን ነው። እሺ፣ መልካም በዓል እንግዲህ መልካም በዓል ይሁንላችሁ። አሜን። መልካም በዓል ጤና ይስጥልኝ ማልበል የታ አካባቢ ነሽ ያለሽው? ከአሜሪካ ድምጽ ነው የምደውለው። ረሂማ አወል እባላለሁ። የምኖረው አዲስ አበባ አለም ባንክ አካባቢ ነው። አዎ የእስልምና እምነት ተከታይ የሆኑ ሰዎችን ስልክ ይዘን እየደወልን ነው፣ በአጋጣሚ በዓል እንዴት እንዳከበራችሁ ለመጠየቅና በዓል እንዴት እያከበራችሁ ነው አንቺ ባለሽበት አካባቢና በቤታችሁ? በዓል በጣም ቆንጆ ነበረ። ሰፈራችን ስለሚርቅ ከስቴዲየም ሰላት ምዙ አካባቢ ነው የሰገድ ነው በጣም ብዙ ሰው ነበረ። ጎረቤቶቻችን መጡ፣ ቤተሰቦቻችን መጡ። በደስታ ነው ያሳለፍ ነው። ቆንጆ ቀን ነበረ። በምንድን ነው የሚገለጸው? አሁን የጸሎት ስነ ስርአት ነው ያላችሁ። አንድ የጸሎት ርዕስ ይዛችሁ ነው የምትጸልዩት። እስቲ ምንድን ነበር የተነሳው በጸሎታችሁ በስግደታችሁ ሰአት ላይ በጸሎት ሰአት ላይ? የእንትን የተባለው ስለ መስጠት ነው ያው እንግዲህ፣ ረመዳን እንትን ከመፍታታችን በፊት የሚሰጥ ነገር አለ። ፊጥር ይሰጣልና ስለ እሱ ነገር ተነስቶ ነበረ ያው ሰው መረዳዳት እንዳለበት፣ አስቸጋሪ ጊዜ ላይም ካለን አንዱ ለአንዱ መቆም እንዳለበት የሃይማኖት አባቶች ምክራቸውን ለግሰው ነው የተበተን ነው። ከቤተሰብስ ጋር የነበራችሁ ጊዜ ምን ይመስላል? አካባቢያችሁ ላይ ከቤተሰብ ጋር በጣም ደስ ይላል። ያው ከሰላትነት ጎረቤቶቻችን መጡ ሙስሊም የሆኑም ሙስሊም ያልሆኑም። ስለዚህ የእኛ ቤተሰብ አባቴ ትንሽ በድሜ ተለቅ ስለሚል ከሌሎቹ መጀመሪያ እኛ ቤት ነበር ሁሉም ሰው የተሰበሰበው። ጥሩ ጊዜ አሳለፍን። ቤቱን ተዘጋጅተን አዘጋጅተን ጠበቅናቸው። ሲመጡ ሽቶ ቀብተን ጣፋጭ ሰጠናቸው። ና ያው ተሰብስበን በደስታ ከበር ነው። በጣም አመሰግናለሁ። እንግዲህ አመት ከአመት ያደርሳችሁ፣ መልካም በዓል ይሆንላችሁ። በጣም አመሰግናለሁ። መልካም ቀን ስለ እናንተ የት አካባቢ ነው ያለኸው እኔ ድሬዳዋ ኦርቢት አካባቢ ነው ያለው በዓል እንዴት እያከበራችሁ ነው ድሬዳዋ ላይ ያው ጠዋት እስከ ለሁለት ሩብ ጉዳይ ድረስ የኢድ ሰላት ነበረ እጅግ በጣም ብዙ የሆነ ሰው ነበረ ያው ተክቢራ ማለት አላሁ አክበር እያሉ የተገኙት። ከዛ ውጪ ጠዋቱኑ ከዛ መልስ በየዘመድ ቤቱ ሁሉም በመጠየቅ እሷም በጥሩ ሁኔታ ነው ድሬዳ ላይ እየተከበረ ያለው። ቤት ውስጥ ስንዴት እንዴት እያደረጋችሁ እያከበራችሁት ነው? ቤት ውስጥ ጠዋት እስከ ስድስት ሰዓት ባለው ጊዜ ውስጥ በየዘመድ ቤት እየሄድሽ ዚያራ በማድረግ እንኳን አደረሰና ሌሎችም ባለው በሶሻል ሚዲያ መልእክቶችን በመላለፍ እያደረግም ከሰዓት በኋላ ሀገሩም ድሬዳዋ ነው አንድ ላይ በጋራ በመሆን ጥሩ ምርጫ እያደረግን ነው። እንግዲህ አገሩም ድሬዳዋ ነው የሚል መግቢያ ያስቀደምከው ለሱ ነው ማለት ይታወቃል ብዬ ነው። ድሬዳዋ ላይ በብዙ ጊዜ ተሰባስበን ጓደኛሞች ሙስሊም ክርስቲያን ሳይል አንድ ላይ ነው ያው እንኳን አደረሰ ድሬዳዋ ለየት የሚለው በዓሉ በጋራ ነው ሁሉም የሚያከብረው፣ እንደ ጎረቤቱ እንደ ቀረቤታ አብሮ በመምጣት ያለው ነገር አሁን ጊዜ እንኳን ጾም ቢሆንም ለእነሱም ሲባል ጾም ያልነካው ነገር ነገር ይሰራላቸውና በጎረቤታሞች እየተጠያየቁ እነሱም ለስላሳ ውሃ ጊዜ ይመጣሉ። በጋራ በዚህ መልኩ ነው ሙስሊም ክርስቲያኖች የሶሻል እንትኑ ከድሮ በበለጠ ሁኔታ ነው ያለው ኢንተራክሽን። በጣም አመሰግናለሁ አቶ ብሽራ። እኔም በጣም አመሰግናለሁ። ሀራር አካባቢ ነው። አረ በሰላም በጥሩ ሁኔታ እያከበር ነው ያለ። ነው ምን አደረጋችሁ ዛሬ በበዓል? ዛሬ የሚደረገው ያው በተለይ እስልምና ሃይማኖት ላይ የሚደረገው ጸሎት ነው። ብዙ ጊዜ ያለው ጠዋት በጠዋት አካባቢ ላይ ያው ጸሎት ይጠገዳል። ያቀሱ ጸሎቱ ላይ በኋላ ሁሉም ያው ወደ ቤት ለመገዝማድ ጋር ይደረረሳል። ጸሎት እያል አድርገን ጸሎት በጸሎት ነው ያሳለፍ ነው ብላችኋል። እንደው ምንድን ነበረ የጸሎታችሁ ዋናው ርዕስ? ርዕሱ ያው አጠቃላይ መጀመሪያዎች ላይ ሁሉም ጠዋት ቢመጣበት ሰዓት በተለይ ዛሬ የዋን ያስተላሉት መልእክቶች አሉ። ሁሉም አንደኛ ፈጣሪን ሁሉም እንዲፈራ፣ ሁለተኛ ደግሞ ወላጅ አባቱና እናቶቹን ታዛዥ ሆነው እነሱ ጥሩ ደግ እንዲሆን የተላለፈው መልእክቶቹ፣ ሶስተኛው ደግሞ የሙታን ልጆች ንበት ካለ ነሱንም መጠበቅ፣ እነሱን እጅ የገባ ሰው በጥሩ በጥሩ ሁኔታዎች ንብረታቸውን እንዲያስተዳድር፣ ከዛ ደግሞ ለሀገሪቱ ግን ሁሉም በሰላም በፍቅር ተከባብሮ እንዲኖር፣ ሌላው ደግሞ አንዱ አንዱ ላይ ሁሉም ተከባብሮን ነው እንደዚህ እንደዚህ እንደ ዜግነት እንደ ሀገር ሁሉም ራሱም በራሱ ተዋዶ ተፈቃቅሮ ተከባብሮ እንዲኖር ነገር ግን ያለማ ና ይህን ነገሮች በሰላም ሁኔታዎች እንዲያሳልፍ ነው የሚተላለፈው። በዚህ ሁኔታዎች ደግሞ ሁሉም ከጎረቤቶቹ ጋር በሰላም በጓራ እንዲኖረ የሚፈለገው። እሺ፣ መልካም በዓል ይሁንልን። በጣም እናመሰግናለን። اللهم صل على محمد يا مدينة وشم يا رب دوا مجرب اللهم صل على محمد يا مدينة وشم يا رب دوا مجرب اللهم صل على محمد يا مدينة وشم يا رب مسكنا يقبل الله أبو مصطفى ممتاز رقيا لا تجموا برا تاعرج استسرا امام و ورا تاعرج استغربوا اين توسطوا تاع طوادل لن لا يراغو فانتامنا نو هابو يا مدلعوم يا ربوا دواموا جربوا الله مصلي على محمد يا مدناوشوم يا ربوا دواموا جربوا الله مصلي على محمد يا مدناوشوم يا ربوا مصطفى بن سدان የቅዱስ ረመዳን ወር ማብቂያ የሆነው የ1437 ኛው ኢድ አልፈጥር ዛሬ በመላው ዓለም ሙስሊሞች ዘንድ ተከብሮ ውሏል። እኛም ይህንኑ እያደረግን ነው። የእስልምና መሪዎችና መምህራን መልእክቶችን አስተላልፈዋል። ሰለሞን አባተ አነጋግሯቸዋል። ኢድ ሙባረክ የተከበራችሁ ሙስሊም ምእመናን፣ ወደ አዲስ አበባ ደውዬ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንት ሼክ ኡመር ኢማም ኡመርን አግኝቻለሁ። በዚህ በረመዳን ሙስሊሙ ኅብረተሰብ ብዙ ጥሩ ጥሩ የተባሉ ስራዎችን ሲሰራ ኖሯል። ሶላት መስገድ፣ ቁርአን፣ መዕራት፣ ዚክር የምንላቸዋሉ እና ሌላው ደግሞ ዘካ። በጣም አቅም ያላቸውና ሀብታሞችም ለተቸገሩ ሰዎች ዘካ እያወጡ ሲሰጡ ቆይተዋል። በዛሬው እምለት ደግሞ ሰደቀተል ፊጥር የሚባል አለ። የተቸገሩ ሰዎች ሀብታሞች፣ ለብሰው በቤት የሚያስፈልጋቸውን አሟልተው ተደስተው ሲውሉ፣ ይህንም አሟላት የማይችሉ ሰዎች ተቸግረው እንዳይውሉና ሀዘን እንዳይሰማቸው ለእነሱም የሚሰጥ አለ። በቤተሰብ አባላት ሙሉ ማለት ነው። ሀታ ትንሽ ልጅ ቢኖር እንኳ የእሱንም ቆጥሮ እያንዳንዱ ሰው መስጠት አለበትና ይሄ ጥሩ ነገር ነው። እንግዲህ ይህን እስካሁን ሲሰራች የነበረውን አላህን የምንገዛው በረመቧን ብቻ አይደለም። ድሃዎችን የምናስደስተው ለድሃዎች የምንሰጠው በረመቧን ብቻ አይደለም እና ይሄን ከረመቧን ያገኘነውን ጥሩ ባህሪ ከረመቧን ያገኘነውን ጥሩ ልምድ ወደፊትም አስቀጥለን አላህም የወዳቸውን ስራ ሁሉም ሙስሊም እንዲሰራ የሚል መልዕክት አስተላልፋለሁ። ወደ ሳዑዲ አረቢያም ደውዬ የጅዳ ነዋሪ የሆኑትን የእስልምና መምህር ሼክ ሙሐመድ ዘይንን አግኝቻቸዋለሁ። ብስሚላህ ረሕማን ረሒም አልሐምዱ ልላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲል አወሊን ወልአኺሪን ሰይዲና ወሐቢቢና ሙሐመድ ወአሊሂ ወሶሕቢሂ ወሰለም አጅማዒን አማ በዕድ። ውድ ኢትዮጵያውያን ሙስሊሞች ኢትዮጵያውያን እንደምን አላችሁ? እንደምን ከረማችሁ? አላሁ ሱብሓነሁ ወተዓላ ፍቃዱ ሁኖ ታላቁን ረመዳንን ወር በሰላም አድርሶን በሰላም ጹመን በዓላችንን እንድናከብር አድርሶናል። ለታላቁ አላህ ምስጋና ይገባው እላለሁኝ። ሰሞኑን በተለይ በቅዱስ ረመዳን ወር ውስጥ የሳኡዲ አረቢያዊቱን ቅዱስ ከተማ መዲናን ጨምሮ በተለያዩ የዓለም አካባቢዎች የተፈጸሙና በመቶዎች የሚቆጠሩ ሕይወቶችን ያጠፉ የበዙት ሙስሊሞች የሆኑ ጥቃቶችንም አንስቼ ለመሆኑ ከእስልምና ጋር ምን ግንኙነት አላቸው ብያቸው ነበር። የሳኡዲ አረቢያው ሼኽ መሐመድ ዘይን እንዲህ አሉ። ሃይማኖቱ የሚያዝዘውን አንዳንዶቹ ጀሮ ዳባ ልበስ ብለው ስሜታቸውን በማስቀደም ሌሎቹ ደግሞ ስለ ሃይማኖቱ ምንም ነገር ግንዛቤ ሳይኖራቸው ሃይማኖተኛ በመምሰል ሃይማኖቱን የሚያጎድፉ ተግባሮች ሊፈጽሙ ይችላሉ። እነዚህ የምናያቸው ነገሮች ከየትኛውም ሃይማኖት ጋር የሚገናኙ አይመስለኝም፣ እንኳን ከኢስላም ጋር። ምናልባት ሙስሊሞች ነን ስላሉ እነሱ ሙስሊሞች ሊሆኑ ይችላሉ ማለት አይደለም። ሰዎች እኛ ነን በማለት ሳይሆን የሚሆኑት መስፈርቱን አሟልተው በመገኘት ነው። ለምሳሌ በቅርብ ጊዜ መዲና የትልቁ መስጅድ ውስጥ የተከሰተ አለ ወይም አጠገቡ ላይ የተከሰተ ተብሎ፣ አሁን ጾሙ ሊያበቃ ሲል ሁለት ቀን ነው፣ አንድ ቀን ሲቀረው የተከሰተ ነገር አለ። አሁን እዚያ ላይ ይህንን አይነት ሙስሊም ነኝ የሚል እንኳን ሙስሊም ነኝ የሚል ሙስሊም ያልሆነ እንኳን ያንን የመሰለ የሰው ዘር እየተደሰተበት ባለበት ቦታ ላይ ሰውን ለማጥፋት ማሰብ የሃይማኖተኛ ተግባር ሳይሆን የሰው ዘርም ተግባር አይመስለኝም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዚደንቱ ሼክ ዑመር ኢማም ዑመርም የሰጡኝ ሀሳብ ተመሳሳይ ነው። አሁን በአለማችን ላይ ያሉ ችግሮች ያው ሁላችንም እንደምናውቃቸው ኢስላምም የማያውቃቸው ናቸው። ይህንንም የሚፈጽሙት ሰዎች እንኳንስ በዚህ በተከበረ ረመቧን በዚህ በተከበረ በጾም ወራት ይቀርና ከረመቧን ውጭ እንዲሆን የሚፈቀድ አይደለም። መሪዎችና መምህራኑ ያስተላለፏቸውን ሌሎች መልእክቶች የያዘ ዘርዘር ያለ ዘገባና የኢድ ዝግጅት ከምሽቱ ሶስት ሰዓት ይዘን እንቀርባለን። ኢድ ሙባረክ፣ በድጋሚ ክቡራትና ክቡራን ሙስሊም ምዕመናን። አሁን ደግሞ ወደ ኤርትራ እናምራ። ኤርትራውያን ሙስሊሞች በዓሉን በዛሬ ዕለት እንዴት እንዳከበሩት መስታወት አረገው ጠይቃለች። የአስመራው ዘጋቢያችን ብርሃነ በርህና አንዲት ወጣት ኤርትራዊትን አነጋግራለች። الله اكبر الله اكبر الله اكبر لا اله الا الله رمضان ادال يتكبر እንግዲህ ያው እንደሚታወቀው የሮመዳን ወር ከአስራ ሁለት ወሮች በልዩ በሙስሊሙ ህብረተሰብ በትልቅነት የምትታይ ናት። ምክንያቱም ወሩን ሙሉ በጾም በጸሎት እና በሰላት ስግደት በማድረግ ከፈጣሪያቸው ጋር የሚገናኙባት ወር እንደመሆኑ መጠን ልዩነት አላት ማለት ነው። በአስመራ እንግዲህ አከባበሩ ምን ይመስላል የሚል ዛሬ በጠዋቱ በመስከረም አደባባይ በሚባል ቦታ የሙስሊሙ ህብረተሰብ ከጠዋቱ ጀምሮ ሴቱም ወንዱም ትልቁም ትንሹም አዛውንቱም በቦታው ተገኝተው የሰላት ስግደታቸውን በማድረስ ፕሮግራሙን ጀምረውታል ማለት ነው። ከዛ በኋላ ው የኤርትራ የሞፍቲ ወይ ደግሞ ትልቁ የሃይማኖት ምስልምና መሪ ንግግር አድርገው ነበረ። ንግግሩ ላይ ምንድን ያሉት ያው ምስሉም የህብረተሰብ የችኖር የጾምና የጸሎት እንደመሆኗ መጠን ያለው ለሌለው በማካፈል በዓሉን እንዲያከብር ምክር ወይ ንግግር አድርገው ነበር ማለት ነው። ያው እንግዲህ ከበዓሉ በእንደዚህ በጠዋቱ ከተደረገ በኋላ ከዛ በኋላ ህዝቡ ወደየቦታ ወደየቤቱ ነው የሚሄደው። በየቤቱ በመሄድ ደግሞ ያው እንግዲህ ከቤተሰቦች ጋር ከጎረቤቶች ጋር ሆኖ ያለው ለሌለው ዘካት በማካፈል አብረው በአንድ ላይ ነው የሚያከብሩት። ይህን ይመስላል እንግዲህ ከጠቅላላው ከ ኤርትራ ህዝብ የሙስሊም ህብረተሰብ ምን ያህል ቁጥር ነው ያለው? እንግዲህ አሁን መቼም በእርግጥ ቁጥሩ ይህን ያህል ማለት ትንሽ ይከብዳል። ግን በጣም ብዙ የሚበዙት ብሔሮችም ያው ከብሔሮችም ከዘጠኝ ብሔሮች ጋር ስታወዳደር ብዙ የእስልምና ሃይማኖት ተከታዮች አሉ። ዛሬ በበዓሉ የተገኘውን በሺዎች የሚቆጠሩ መናን ስምና ነው የተገኙት። እና በጣም ብዙ ቁጥር ያለው ህዝብ ነው የሚገኘው። ቁጥሩን ግን ያው እንዲህ መገምገም ትንሽ ከበድ ይላል። በአስመራ ከተማ የሙስሊሙና የክርስቲያኑ በጋራ የበዓል አከባበሩ ምን ይመስላል? አዎ የበዓሉ እንግዲህ ለስሙ ነው የእስላም የክርስቲያን በዓል የሚባለው እንጂ ፕሮግራሙ ላይ የዛሬ ፕሮግራም ላይ አሁን የሃይማኖት መሪዎች የሁለቱም ሃይማኖት መሪዎች እዛው በዓሉ ላይ ይሳተፋሉ። እንዲህ በየቤቱም እንግዲህ እስላሙም ክርስቲያኑም በየበዓሉ በሚደረገው ሁሉም እንግዲህ ያው እየተጠራራ አብሮ በአንድ ላይ ነው የሚያከብረው። በጣም ደስ የሚል ነው። እሺ ብርሃነ በጣም ነው የማመሰግነው። ሙባረክ ሙባረክ ሙባረክ እኔ የት ነው ያለሽው? አሁን እኔ አሁን ያለሁት አስመራ። የዘንድሮ የረመዳን ዒድ አልፈጥር በዓል አከባበር ምን ይመስላል? እስቲ አንቺ ሴት ነሽ ና እንዴት እንደሚከበር እስቲ ንገሪ። የበዛውን ጊዜ ዒድ በዓል በሴቶች በኩል እቤት ውስጥ ያለውን ሴሮሞኒ ነው ብዙኛ የምንሳተፈው። ለምን ማለት ከቤት ወጥተው ቤተሰብ ጋር የሚሄዱት ወንዶች ናቸው። የበዛውን ጊዜ ሴት ልጅ ከቤቷ ወጥታ ወደ ቤተሰቦቿ ለመጠየቅ የምትሄደው እንኳን አደረሳችሁ ለማለት ከሶስት ቀን በኋላ ነው እንጂ ሶስት ቀን ውስጥ ቤቷ ቁጭ ብላ ነው እንግዳ የምትቀበል ነው ጠዋት ሄደን ሰላተ ልዒድ ሰግደን ወደ ቤታችን እንመለሳለን ከዛ በኋላ ያለው የቤት ውስጥ ሴሪሞኒ ነው ማለት ነው ከፋሚሊ ጋር ቤተሰብ መቀበል ጾሙ እንዴት አለፈ እንዴት ነበር ጾሙ ጾሙ በጣም ቆንጆ ነበር አልሐምዱሊላህ ሁሉ ጊዜ ሮመዳን ሲመጣና ሲወጣስ አይገባንም። ማለት ሲል ሳናቀው ነው ጊዜው ይሄዳል። አሁን ዛሬ እንግዲህ የረመዳን ሂዳ አልፈጥር በዓል ነው። አሁን ምን ምን ሰራሽ? እስቲ እንግዳ ለመቀበል እንግዲህ ጉድ ጉድ እያልሽ ነው። የሚበላው የሚጠጣው ጀምሮ ማለት ነው። የሚጠጣው አብሽ የሚባል አለ። እሺ አብሽ የሙስሊሞች ባህል መጠጥ ነው የሚጠጣ ማለት ከአልኮላዊ ነገር ነፃ የሆነ ነው። ሌላ ደግሞ የተለያዩ ብስኩት አይነቶች ቤት ውስጥ የሚሰሩ ሁልጊዜ በየቤቱ አንድ አይነት ብስኩት የተለመደ አለ። ከአክ የሚባል ብስኩት ልጅ ትሰራለህ ከረሜላ፣ ዘቢብ፣ የተለያዩ ነገሮች ሁሉንም ማቅርበህ እንግዲህ በምግብ በኩል ደግሞ የወቀይ ወጥ፣ አልጫ፣ ሩዝ የተለያየ አድርገህ ቡና ማፍላቱ ቄጤማ መጎዝጎዙ ምኑ እሱ ሱ ሳለ። አዎ ቡና ማፍላቱ ብዟል። ቄጤማ መጎዝጎዙ እንኳ ብዙ አስመራ ውስጥ የተለመደ ነገር አይደለም። ያው የቡናው ሴሬሞኒ ፋንዲሻ፣ ቡናው ኬክ ቤት ውስጥ ይሰራል። የተለያየ ነገር አድርጋ የቡናው ሴሬሞኒ ዳርጋ ሙሉ ቀን ነው የሚለው ማለት ይቻላል። እንኳን ያደረሳችሁ ማለት ከፈለግሽ ለወዳጅ ለዘመዶችሽ እድሉ ልስጥሽ። መጀመሪያ ለወደ አባቴ አቶ ሳል አህመድ ለእናቴ ሙና እንዲሁም ለመላ ወንድሞቼ፣ እህቶቼ፣ ለውድ ባለቤቴ ከሊፋ አብደላ ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እናንተም እንኳን አደረሳችሁ። ከመላው ቤተሰብሽ ጋር እንኳን አደረሰሽ። መልካም በዓል። እሺ፣ በጣም አመሰግናለሁ። ሙባረቅ፣ ሙባረቅ፣ ሙባረቅ፣ ሙባረቅ በዚህ በዋሽንግተን ዲሲ አካባቢ የሚኖሩ የእስልምና ሃይማኖት ተከታዮች ደግሞ በሮክ ክሪክ የሕዝብ መናፈሻ በዓሉን ሲያከብሩ ሱራፌል ሽፈራው ተገኝቶ ነበረ። አነጋግሯቸዋል። አላሁ አክበር ወንድምና እህቶቼ፣ አስቀድሜ እንኳን ለዒዱ አደረሳችሁ ላለው ለጠቅላላ ኢትዮጵያውያን ሙስሊሞች እንዲሁም ለጠቅላላ የዓለም ሙስሊሞች ሰላሳ ቀን ጾመን ካበቃን በኋላ ይኸውና ዛሬ ዒዳችንን እያከበርን ነው። በዚህ በፈረስቲጅራ ኮሚኒቲ መሀል ዋሽንግተን አካባቢ ያለው ትልቅ ህብረተሰብ እየጎረፈ ነው። አልሐምዱሊላህ ደህና እያከበርን ነው። በተረፈ የረመዳን ወርን አስመልክቶ በሰላም እየጾምን እያለን የእስልምናን ስም በመጠቀም ሽብርተኞች መዲና ላይም ሆነ የተለያዩ አካባቢዎች የፈጸሙትን እናወግዛለን። ከእስልምና ጋር ምንም የሚያገናኘው የለም። ሆፉሊ በቅርቡ በጁላይ 25 አሜሪካን ሙስሊሞች በጠቅላላ እዚህ ካፒተል ሂል ላይ መጥተን የዚህን አይነት ሽብርተኝነት እስልምናን የማጥላላት የሚደረገውን አሜሪካ ውስጥ ሆነ ሌላ ዓለም ላይ እንዲሁም ሽብርተኝነትን ባጠቃላይ ወይም ዘረኝነትን ባጠቃላይ እንቃወማለን። መልሺ አሁንም እንኳን ደስ አላችሁ እንኳን ለኢዱ አደረሳችሁ ላለው ቪኦኤ ታንክ ዩ። ይህንን ስለሰጣችሁ ታንክ ዩ። ስሜ ሀዲያ ሰፋ ይባላል። ጾም አልሐምዱሊላህ በጣም አሪፍ ነበረ ደስ በሚልና በጥሩ ሁኔታ አልፏል። ብዙ ነገሮችን ያው እንደተለመደው እናደርጋለን ረመዳን ላይ የተለያዩ ማለት በሰላት እንዲሁም ሰደቃ በመስጠት በተለያዩ ነገሮች ነው የምናሳልፋቸው እና ጾሙ ልክ እንደ ሁል ጊዜውም ያማረና ያሸበረቀ ሆኖ አልፏለኝ። ማስተላለፍ የምፈልገውም መልእክት ለቤተሰቦቼ፣ ኢትዮጵያ ለሚኖሩትም እንዲሁም እዚህ ለሚኖሩት ለጓደኞቼ፣ እንዲሁም ለመላው ሙስሊም ኢዳ አልሙባረክ ላለሁ አላሁ አክበር አላሁ አክበር አላሁ አክበር። መጀመሪያ ኬት እንደመጣ ሳዲቅ አህመድ እባላለሁ። ከዚሁ የመጣሁት ከሜሪላንድ ነው። ታሊክ፣ እንዴት ነበር ጾሙ? እንዴት አለፈ ረመዳን? ወ ረመዳን ጾም፣ ያው ጾም ሁሌ ደስ ይላል ከመሆኑም ጋር ግን በዚህ አመት ትንሽ ቀኑ ረጅም ስለነበረ ከበድ የሚልበት ሁናት የነበረ፣ ከስራም ጋር ከሌሎች ነገሮች ጋር ግን አልሐምዱሊላህ፣ ምስጋና ለአላህ ደርሰው ና ው ጾሙ ዛሬ አብቅቷል። አሁን ደግሞ ኢድን እያከበር ነው። እንግዲ ይህንን ኢድ እየተደሰትን ልናሳልፎ ይገባል። አሸባሪዎች፣ ጽንፈኞች፣ አክራሪዎች ይህንን ደስታችንን ሊወስዱብን ይጥራሉ። እኛ ግን እምቢኛ አሻፈረኝ ብለን ለሚያሸብሩን ነገሮች ጆሮ ሳንሰጥ በደስታ ልናሳልፈው ይገባል። ዒድ ማለት ደስታ ነው። በደስታ እናሳልፈው። ላለሁኝ አመሰግናለሁ። ስሜ ሀሰን ኑማን አል ይባላለሁ። የምኖረው ቨርጂኒያ አካባቢ ነው። እንኳን አብሮ አደረሰን። በእንግዲህ ረመዳን እንግዲህ ብዙ ነገር ያለበት ወር ነው በቁርአን በጾም የተለያየ ነገሮች በማድረግ ነው እንግዲህ ያሳለፍ ነው ደስ ይላል። ለመላው ሙስሊም እንግዲህ እንኳን አደረሳችሁ ላሉ አገር ውስጥም ላላችሁ፣ ኢትዮጵያም ላላችሁ ሁላችሁም እንኳን አደረሳችሁ ላሉ። እንግዲህ አላህ እንግዲህ አገራችንን አማን ያደርግልን ዓለምን እንግዲህ ሁሉንም ነገር አላህ እንግዲህ ይጠብቀን። ሁላችንም እዚህ ሀገር ላይ የምንኖረው በስደትም ያለ ነው። እንግዲህ ሁላችንንም አላህ እንኳን በሰላም አደረሳችሁ ላሉ በመላው ዓለም ላይ የምትገኝ ሙስሊሞችን እኔ ናዝሬት ናዝሬቶች እንግዲህ እንኳን አደረሳችሁ። ወንጂ፣ ናዝሬት፣ አዲስ አበባ ሁሉም ሰው እንኳን አደረሳችሁ ላሉ ቴንክ ዩ አመሰግናለሁ። ሃፒ ሆሊዴይ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር አላሁ አክበር አልሐምዱ ልላሂ ረቢል ዓለሚን አርረሕማን አርረሒም። እንደምታውቀው በጀታችን በሁለት የተከፈለ ነው፣ የካፒታል እና የመደበኛ እያደገ የመጣው ደስ የሚያሰኘው የበጀቱ አወቃቀር ለካፒታል እየተመደበ የሄደው በጀት እየጨመረ ነው የመጣው። መልካም በዓል እንመኛለን። አስቀድመን ያሰማናችሁ ድምፅ በነገው ዕለት በኢትዮጵያ የበጀት ዙሪያ የምናደርገው ትንተና ይሆናል። የዛሬው ዝግጅታችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋውና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። ብዙቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ነገ እንገናኝ። መልካም በዓል።